Na bula. Yih ya Amerika dim radiyo da yauta bayanau. የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት በ22 በ25 እና በ31 ሜትር ባንዶች በየቀኑ ከምሽቱ 3 ሰዓት እስከ 4 ሰዓት ከሚያሰማው ፕሮግራም የዛሬውን አሁን ጀመረ። በቅጡ መጠየቅ፣ መሻት፣ መፈለግ እውነትን ለማግኘት ቀዳሚው እርምጃ ይመስላል። ሳይጠይቁ መልስ ሳይፈልጉ ማግኘት ቢኖር ወይም ቢቻል እንኳ ትርጉሙ ለየቅል ነውና። ይሁን እንጂ መጠየቅ ወይም መፈለግ ብቻውን ከምንፈልገው መልስ ላያደርስ ይችላል። ዛሬ ዛሬ ቢጠይቁና ለጠየቁት ጥያቄ መልስ ሰጪ ቢገኝስ? በአብዛኛው ችግሩ መቼ መልስ ሰጪ ያለ ማግኘት ሆነና ከመረጃው ተጨባጭነት እና ትክክለኛ ያለ መሆን እንጂ የጥናት በጣም የሚፈልግ ነገር ይመስለኛል። በፖለቲካውም ብትሄድ፣ በሃይማኖቱም ብትሄድ፣ በማህበራዊ ሳይንስ በተለያየ ቦታ ላይ ስንመለከት ሰዎች የመደማመጥ በጨዋነት የመከራከር ነገር ብዙ የለም እና ይሄ በጣም በጣም በእውነት የባህል ታድሶ ሁሉ ያስፈልገናል ብዬ እላለሁ። ከጊዜያችን ፈተናዎች አንዱ ለመሆን ለተቃረበው መረጃን ሳያረጋግጡ የማመንና የትክክለኝነትን ዋጋ አሳንሶ ማየት የመሰለ ልማድ ሐሳብን መርምሮና ሞግቶ ከአንዳች ሚዛናዊ ድምዳሜ ላይ መድረስ የሚያስችል ክህሎት በማዳበር ለማረቅ የሚያስችል ዕውቀት የሚገበይበት መጽሐፍ ነው። ዶክተር ተስፋዬ ሮበሌናቸው ናቸው የሰማችኋቸው። ሥነ አመክንዮ የመጽሐፋቸው ርዕስ ነው። ስለ ሙግት ምክንያታዊ ምዘና፣ ሐሳብ አገማገምና አሰነዛዘር በሚያስረዳው መጽሐፋቸው መነሻነት ለምናደርገው ቆይታ አብረውን ያመሻሉ። ወረሃ የካቴትን ተንተርሶ በታሪክ ማስታወሻው ወደ 1966 የሚወስደን የንጉሴ አክሊሉም ዝግጅት ሰዓቱን ጠብቆ ይቀርባል። ሌሎችም አሉን። እንደምናመሻችሁ እንደምንሰነበታችሁ ክብራትና ክብራን አድማጮቻችን ከዛሬ እሁድ ጥር 15 2014 ዓ ም ልዩ ልዩ ቅንብሮች ጋር የፕሮግራሙ አዘጋጅና አቅራቢዎች ትዝታ በላቸውና አሉላ ከበደ ነን። አዎን እሁድ ከሆነ ዕለቱ የራዲዮ መጽሔት ነው። ሰዓቱ ሰዓቱ የዓለም ዜና በኋላ እንመለሳለን። እንዳትት እንደምናመሻችሁ አድማጮች፣ የምሽቱን ዜናዎች የማሰማችሁ ጽዮን ግርማ ነኝ። በኮንጎ ዲሞክራሲያዊ ሪፐብሊክ የሰሜን ኪቡ ዋና ከተማ ጎማ ውስጥ ወጣቶች የጸጥታ ማጣት ችግርን በመቃወም በአካሄዱት ሰላማዊ ሰልፍ ላይ ፖሊስ በወሰደው እርምጃ አራት ሰዎች መታሰራቸው ታወቀ። ሰላማዊ ሰልፉን ያዘጋጁት ወጣቶችና የኮንጎ ሲቪል ማህበረሰብን በጋራ የያዘው ሉቻ የተሰኘ የዜጎች እንቅስቃሴ ሲሆን ይህንን ሰልፍ ለመበተን የሀገሪቱ ፖሊስ አስለቃሽ ጭስና የጎማ ጥይቶችን ተጠቅሟል ተብሏል። በሉቻ ንቅናቄ ውስጥ ከአንቂዎች አንዱ የሆነው ጃኪ ሲንዛሄሬ ዛሬ ከእስር ማምለጡን ገልጾ፣ ነገር ግን ፖሊስ ያካሄደው አፈና ድንጋጤ እንደፈጠረበት ገልጿል። ሰልፈኞቹ አደባባይ የወጡት ባለፈው ሳምንት ብቻ አራት ወጣቶች በከተማዋ መገደላቸውን በመቃወም መንግስት ባለበት ኃላፊነት ሁለት ሚሊዮን ሕዝብ የሚኖርባት የኮንጎን ጎማ ከተማ ሰላምና ደህንነት እንዲያረጋግጥ ለመጠየቅ እንደነበር ሰልፈኞቹ ተናግረዋል። ሆኖም ይህንን መብታቸውን ለመጠየቅ አደባባይ ሲወጡ ፖሊስ አስለቃሽ ጭስ በመወርወር ሰልፈኞቹን ከመበተኑ በተጨማሪ ወጣቶችን ማሰሩ እንዳሳዘናቸው ገልጸው አሁንም ቢሆን ሰላም ሰላምና መረጋጋት እንዲሰፍን የሀገሪቱ መሪዎች በአስቸኳይ እርምጃ እንዲወስዱ ተቃዋሚዎቹ ጠይቀዋል። በካሜሩን የውሃ ሀብት በመቀነሱ ምክንያት በተፈጠረ የእርስ በርስ ግጭት ከቤት ንብረታቸው ለተፈናቀሉ አንድ መቶ ሺህ ሰዎች እርዳታ ለመስጠት የሚያስችል ስልሳ ሚሊዮን ዶላር እንደሚያስፈልገው ገልጾ የተባበሩት መንግስታት ድርጅት ጥሪ ያቀረበ ድርጅቱ አርብ ዕለት ባወጣው መግለጫ ገንዘቡ ለተባበሩት መንግስታት ድርጅት የስደተኞች ጉዳይ ኮሚሽን ዩኤንኤችሲአር እና እነዚህን የተፈናቀሉ ሰዎችን ለሚቀጥሉት ስድስት ወራት የሰብአዊ ረዴት ድጋፍ ለሚሰጡ ተባባሪ ድርጅቶች የሚውል መሆኑን ገልጿል። በካሜሮን ፋር ኖርዝ በተባለው አካባቢ የውሃ ሀብት በመቀነሱ ምክንያት በአንድ በኩል እረኞች፣ በሌላ በኩል ደግሞ አሳ አጥማጆችና ገበሬዎች በጋራ በመሆን እርስ በርስ በተፈጠረ ግጭት አርባ አራት ሰዎች ተገድለዋል። አንድ መቶ አስራ ሁለት ሰዎች ቆስለዋል። ወደ አንድ መቶ አስራ ሁለት የሚጠጋ መኖሪያ ቤትም ተቃጥሏል። የተባበሩት መንግስታት ድርጅት ቃል አቀባይ በግጭቱ ወደ አንድ መቶ ሺህ የሚጠጉ ሰዎች ቀያቸውን ጥለው ወደ ቻድና ወደ ሌላኛው የካሜሮን አካባቢ መሰደዳቸውን ገልጸዋል። ይሄኛው ቀውስ ከዚህ ቀደም በተመሳሳይ በነሐሴ ውስጥ መከሰቱን የድርጅቱ ቃል አቀባይ ገልጸው በአሁኑ ሰዓት በተወሰነ መልኩ ግጭቱ መብረዱን፣ ተፈናቃዮቹ እርዳታ እንደሚያስፈልጋቸውና ከሁሉም በላይ ደግሞ የችግሩ ዋና ምንጭ ተለይቶ ቋሚ መፍትሄ የሚገኝበት መንገድ እንዲመቻች ጠይቀዋል። ቡርኪና ፋሶ ዋና ከተማ ውስጥ በሚገኙ የጦር ካምፖች ውስጥ ከፍተኛ የሆነ የተኩስ ድምጽ ሲሰማ ማደሩን የመንግስት ምንጮች የገለጹ ሲሆን ወታደራዊ ኃይሉ ስልጣን መቆጣጠር አለመቆጣጠሩን ወይም ደግሞ ፕሬዚዳንቱ መታሰር አለመታሰራቸውን በተመለከተ ያረጋገጡት ነገር የለም። በሀገሪቱ ዋና ከተማ ዋጋዱጉ ውስጥ ከፍተኛ የሆነ የተኩስ ድምጽ ሲሰማ ማደሩን በስፍራው የሚገኝ የሮይተርስ ጋዜጠኛ ያረጋገጠ ሲሆን ተኩስ ሲሰማበት የነበረው ቦታ እንደ አውሮፓውያን አቆጣጠር በ2015 ዓመተ ምህረት ተካሂዶ በከሸፈው መፈንቅለ መንግስት ውስጥ የተሳተፉ ወታደሮች የታሰሩበት ቦታ እንደሆነ ታውቋል። የአይን ማኞች ከዋና ከተማዋ በ100 ሜትር ርቃ በምትገኘው ካያ ከተማ ውስጥ በሚገኙ ወታደራዊ ካምፖች ላይ የተኩስ ድምጽ መሰማቱን ገልጸዋል። የቡርኪና ፋሶ መንግስትን ለማወቅ አሲራዋል ያሏቸውን አስር ወታደሮች ይዘው ማሰራቸውን የሀገሪቱ ባለስልጣናት ያስታወቁት በዚህ ሳምንት ነበር። አድማጮች የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ ቋንቋ አገልግሎት የሚተላለፍላችሁን የእሁድ ምሽት ዝግጅታችንን ነው። በመጨረሻም ዜና፣ ኮቪድ-19 የጸረ ኮቪድ-19 ክትባት አቀንቃኞች ዛሬ በዋሽንግተን ዲሲ ከተማ ሊንከን ሜሞሪያል ሰላማዊ ሰልፍ ለማካሄድ ቀነቀጠሮ ቆርጠዋል። በዩናይትድ ስቴትስ ውስጥ የሚገኙ የተለያዩ ቡድኖች፣ ፖለቲከኞች፣ የትምህርት ቤት ኃላፊዎች፣ ሙያተኞች፣ አትሌቶች እና የጤና አጠባበቅ ሰራተኞች በጸረ ክትባት ክርክር ውስጥ ተሳታፊዎች ናቸው። የዩናይትድ ስቴትስ የጤና ጉዳዮች ባለስልጣናት እስካሁን ሀያ በመቶ የሚሆኑ አዋቂዎች ክትባት ያልወሰዱ ናቸው ብለዋል። ወደ አውሮፓ ስናልፍ በአውሮፓ የተለያዩ ከተሞች የኮቪድ ክትባት ካርድን ወደ የህዝብ አገልግሎት መስጫ ተቋማትና መዝናኛ ቦታዎች ለመግባት እንዲውል መመሪያ መውጣቱን ተቃውመው በስዊድን ስቶክሆልም፣ በፈረንሳይ ፓሪስ አደባባዮች ላይ ለተቃውሞ ሰልፍ ወጥተዋል። በፊንላንድም እንዲሁ ተቃዋሚዎች አደባባይ ወጥተዋል። በጆንስ ሆፕኪንስ የኮሮና ቫይረስ መረጃ ማዕከል የዕለታዊ መረጃ መሰረት በመላው ዓለም 349 ነጥብ 3 ሚሊዮን ሰዎች በቫይረሱ ተይዘዋል። አምስት ነጥብ ስድስት ሚሊዮን ሰው ደግሞ ሕይወቱን አጥቷል። እስካሁን ወደ አስር ቢሊዮን የሚሆን ክትባት በመላው ዓለም ተሰራጭቷል። አድማጮች፣ ለዜናው የተመደበው ጊዜ በዚሁ አበቃ። ከቀሪ የራዲዮ መጽሄት ዝግጅታችን ጋር አብራችን ቆዩ። ይህንን። እንደምን አመሻችሁ! ክቡራትና ክቡራን አድማጮቻችን እሁድ ጥር 15 2014 ዓ.ም የራዲዮ መጽሔት ጀመረ በመግቢያችን ካስተዋወቅናቸው ልዩ ልዩ ቅንብሮች ጋር። የፕሮግራሙ አዘጋጅና አቅራቢዎች ትዝታ ብላቸውና አሉላ ከበደነ ነው። በቅድሚያም የመክፈቻዋን ስልት ወደ ተንደረደርንበት ዝግጅት ልንወስዳችሁ ነው። በቅጡ መጠየቅ፣ መሻት፣ መፈለግ እውነትን ለማግኘት ቀዳሚው እርምጃ ይመስላል። ሳይጠይቁ መልስ ሳይፈልጉ ማግኘት ቢኖር ወይም ቢቻል እንኳን ትርጉሙ ለየቅል ነውና፣ ይሁን እንጂ መጠየቅ ወይም መፈለግ ብቻውን ከምንፈልገው መልስ ላያደርስ ይችላል። ዛሬ ዛሬ ቢጠይቁና ለጠየቁት ጥያቄ መልስ ሰጪ ቢገኝስ በአመዛኙ ችግሩ መች መልስ ሰጪ ማጣት ሆነና ከመረጃው ተጨባጭነትና ትክክለኛ ያለመሆን እንጂ። መረጃ ማግኘት ስለ ምንም ነገር ማለት ይቻላል፣ የፈለጉትን መረጃ በፈለጉት ጊዜ በቀላሉ ማግኘት ከሚቻልበት ዘመን ላይ ብንደርስም እውነትን ፈልጎ ማግኘት ግን አዎን የዋዛ አልሆነም። ደግሞስ እውነትን ማወቅ ወይም ትክክለኛውን መረጃ መለየትስ በራሱ ከባድ ሥራም አይደል? እውነትና ውሸቱ ከማይለይ ከማይታወቅበት ዘመን ላይ ደርሰናል። እናም ምን አደከመኝ የሚለው ምርጫ ከመሰለበት ጊዜ ይህ ሁሉ ያነሰ ይመስል የሐሰት መረጃ ካለንበት የሚደርስበት በቀላሉ ከእጃችን የሚገባበት የራሱ መንገድ ያለው ይመስላል ይህን መሰሉን ብዙም ልብ ሳንል ከእጃችን የሚደርስ የሐሰት ወሬ የተለያዩ ግላዊ ጥቅሞችን ወይም ትርፍ ለማግኘት ሲሉ ሆን ተብለው በዚያ በምንሸነፍለት ወይም በወጉ ባልተቆጣጠር ነው ስልካችን በኩል አድርገው የሚደርሱንን ወሬዎች መብዛት ጨምረው ሲያዩት የፈተናውን ብርታትና የሚያስከትለውን ውጤት ወይም አደጋ መገመት አያዳግትም። ይህን ጊዜ ነው በእርግጥ የመጠየቅ የተቻለንንም ያህል የመመርመርና የማረጋገጥ ዋጋ ምትክ የለሽ መሆኑ የሚከሰትልን ከመረጃ ምንጫችን ተአማኒነት የምንጠይቅበትን እስከ ማወቅ መጠየቅ እስካለብን ጥያቄና የመመዘን አቅማችንን በወጉ መጠቀም ድረስ ይዘልቃል። ሳጣሩ ከመድገም ይልቅ አንድን መረጃ እንደ አስፈላጊነቱ ለማጣራት የምናደርገው ጥረት እጅግ ቢያንስ ተጨባጭነቱን ለማረጋገጥ ያለንን እድል ከፍ ማድረጉ ግን አይቀሬ ነው። ይህም በአብዛኛው የመረጃን ትክክለኝነት ለማረጋገጥ ከሚደረግ ጥረት አንጻር የሚታይ ነው። ከዚህም ጠለቅ ወዳለው የሐሳብን ጥራትና ትክክለኝነት የመመዘን ምክንያታዊነትና ይልቁንም የሙግትን ቀመር የመረዳት ፍላጎትና ብሎም እውቀቱን የመቅሰምና ክህሎቱን የማዳበር ፍቃድ ደግሞ በእርግጥ ወደ ሌላ ከፍ ያለ እርከን ያሻግረናል። የምሽቱን የራዲዮ መጽሔት የመጽሐፍት ዓለም ፕሮግራም እንግዳችን መጽሐፍ አብይ ትኩረት ለዚህ የቀረበ ጉዳይ አለው። ስነ አመክንዮ የመጽሐፋቸው ርዕስ ነው። ዶክተር ተስፋዬ ሮበሌ ይባላሉ። ሆሄያተ ጥበብ ለጸሐፊያን ለተርጓሚያንና ለአርታያን የተባለውን የቅርብ ጊዜውን መጽሐፋቸውን ጨምሮ ከአሁን ቀደም በተለያየ ጊዜ በደረሷቸው ሥራዎቻቸው ተዋውቀ ናቸዋል። ይሁንና በጊዜው በተፈጠረ የተለየ ወቅታዊ ሁኔታ የተነሳ በቃላችን መሰረት አወያይተን እንደ ፈቃዳችን ማቅረብ ሳንችል በቀረ ነው። በዚህ መጽሐፋቸው ዙሪያ ያደረግነውን ሰፋ ያለ ቆይታ ለምሽቱ ይዘን ቀርበናል። ስናመክንዩ የምግጥ አደረጃጀት አገማገምና አሰናዘር ለመሆኑ፣ ስናመክንዩ ምንድን ነው? ቆይታችንንም ዶክተር ተስፋዬ ስለምንነቱ ምን ስለመሆኑና ስላለመሆኑ ጭምር በሚተነትኑበት እንጀምራለን። ስና መክንዩ ማለት ምን ማለት ነው? እንደገና ደግሞ ምን ማለትስ አይደለም ብለን ደግሞ አንዱን ጥያቄ በአዎንታዊና በአሉታዊ ብናገላብጠው፣ አሉታዊውን ልጀምር። ምን ማለት አይደለም አሁን ለምሳሌ የሚለውን ነገር አንዳንድ ሰዎች ምጉት ወይንም ስናመክንዩ ሲባል እንደ ጭቅጭቅ ይመስላቸዋል፣ ንትርክ እና እንደዛ ነገር አይደለም። ይሄ እንደውም በትልልቅ የትምህርት ተቋማትም ውስጥም ትምህርት ይሰጣል። ለምሳሌ በድራማ በሌክቸር መንገድ ይሰጣል፣ በውይይት ይሰጣል፣ በጥያቄና መልስ ይሰጣል፣ ልክ እንደዛ በምጉትም ይሰጣል። ማለት የራሱ አካሄድ ወይንም ደግሞ ቦይ ተቀይሶለት የተለያየ አቋም ያላቸው ሰዎች የተለያየ ርዕዮተ ዓለም የሚከተሉ ሰዎች እንዲከራከሩ ይደረጋል እና አድማጩ ደግሞ ነገሩን ግራ እና ቀኝ በደንብ አርጎ እንዲያይ እድል ይሰጠዋል ማለት ነው። ስለዚህ እንግዲህ ሎጂክ ስንል ወይም ስናመክንዮ ስንል ጭቅጭቅ ማለት ንትርክ ማለት እንዳልሆነ መታወቅ አለበት ብዬላለሁ። አንዳንድ ሰዎች ምን ይላሉ? ስናመክንዩ በአብዛኛው ወደ እውነት ላይ ብቻ ፎከስ ስለሚያደረግ ስሜታዊነትን ያዳፍናል አይነት ነገር የሚሉ ሰዎች አሉ። ያም ደግሞ እኔ ትክክል አይመስለኝም። እንዳውም እንግዲህ በፍልስፍናው ዓለም የፍልስፍና አንዱ ሎጂክ የሚባለው ፍልስፍና እንግዲህ ሁለት ትልልቅ ክፍሎች አሉት። አንደኛው ሜታፊዚክስ ይባላል፣ ሌላኛው ሌላው ኢፒስቴሞሎጂ ይባላል። ስለ ስነ እውቀት የሚተነትን የሚያጠና ክፍል አለ። ስለ ኑባሬ ወይንም ስለ ሜታፊዚክስ ስለምንለው ነገር የሚያጠና ክፍል አለ። እና ሁለቱም ቢሰሩት ግን ሎጂክ ግን የጀርባ አጥንቱ ነው ማለት ነው ሜታፊዚክሱንም ኤፒስቴሞሎጂውንም ወይም ስነ እውቀቱንም ስለ ኑባር የምናጠናውንም ነገር ሎጂክን ተከተለን የምናጠናበት ነገር ነው እና እንግዲህ ጥንት ግሪካውያን ሎጂክን እንደውም የንግግር ሬቶሪክ የሚባል ነገር ነበራቸው እና ንግግር በሚጠናበት ጊዜ፣ ሬቶሪክ በሚካሄድበት ጊዜ ሶስት አንጎ አለው፣ ወይም አጽቅ ልንለው እንችላለን። በግዝ ምናልባት ትክክል ከሆነ ለምሳሌ ኤቶስ አለ፣ ፓቶስ አለ፣ ሎጎስ የሚባል ነገር አለ እና ኤቶስ የሚሉት ነገር የተናጋሪው ታማኒነቱ ሰውየው ታማኒ ሲሆን ነው ልንሰማው የምንችለው። አለ አይደለም። ሊደመጥ የሚገባው ነው ወይ፣ በርዕሰ ጉዳዩ ላይ እውቀት አለው ወይ፣ ስነ ምግባሩ ጥሩ ነው ወይ፣ ዋሾ አይደለም ወይ የሚለውን ነገር እሱን የምናይበት ነገር ነው። አንዳንድ ጊዜ አንዳንድ ልናደምጣቸው የማንፈልጋቸው ሰዎች አሉ። ምን ማለት ነው? ኤቶሱን አጥተዋል ማለት ነው። ያ ሰው ለእኛ ታማኒ ሰው አይደለም ማለት ነው። ሌላው ፓቶስ የምንለው ነገር ነው ፓቶስ የምንለው በቃላት አመራረጥ፣ ያረፍተ ነገሩ አሰካክ፣ እጁን የሚያወራጭበት መንገድ፣ ፊቱን ቅጭም እያደረገ ምናምን ወይ ድምፁን ደግሞ ወደ ላይ ወደታች የሚያደርግበት እና ፓሽን የሚለው የእንግሊዝኛው ቃልም የመጣው ከዚህ ግሪክ ቃል ነው እና ፓቶስ ያስፈልጋል። ምክንያዊ አይነታችንን ወይንም ደግሞ ሎጂካችንን ስናቀርብ ስሜት ያስፈልጋል። የድምፅም ሆነ የፊትም ሆነ የእጅም ሆነ የተለያየ አካል ውዝዋዜዎችን የምናደርጋቸው ነገሮች ሁሉ ያስፈልጋሉ። እንግዲህ ጥንት ግሪካውያን ራሱ ሎጂክን ሲፈጥሩት ፓቶስን ከሎጎስ ጋር አብረው ነው። ስለዚህ እንግዲህ ምን ማለት አይደለም የሚለው ነገር አንደኛ ጭቅጭቅ ማለት ንትርክ ማለት አይደለም፣ እንካሰላንቲ አይደለም። ሌላው ደግሞ ምንድነው ስሜትንም የሚገድል ነገር አይደለም ማለት ነው። አንዳንድ ሰዎች ደግሞ ናምክንዩ ወይንም ውጉት ሆነ ብለን ሰዎችን ለመቀጥቀጥ ወይም ሰዎችን ለማሳጣት ድካማቸውን፣ ገበናቸውን ለማጋለጥ እንዲየፈለግን የሚመስላቸው ሰዎች አሉ። ያም ትክክል አይደለም። አላማው እሱ አይደለም አላማው እውነትን ከውሸት እንዴት አድርገን ነው አገናዝበን፣ እንዴት ነው ነቅሰን የምናወጣው አለ አይደል? አመራምረን እንዴት ነው እውነታውን ቁጭም ልናደርግ የምንችለው የሚለውን ነገር፣ ስለዚህ ምን ማለት አይደለም የሚለው ይህንና ህል ካልኩኝ፣ ምን ማለት ነው ደግሞ የሚለውን ነገር እንመልከት። እንግዲህ ስና ምክንዩ ብለን ስንል፣ አሁን ታዋቂው የግዕዝ ምሁር አለቃ ኪዳነ ወልድ ክፍሌ መጽሐፋቸው ላይ የእሳቸውን መጽሐፍ ላይ ነው ያገኘሁት ስናምክን ምክንዩ የሚለውን ነገር መከነያ የሚለውን የግዕዝ ቃል ነው ሳቸው የተጠቀሙት። መከነያ ከሚለው ዘራ አንቀጽ ነው የሚወጣው። መከነየ ማለት ደግሞ ምክንያት አቀረበ፣ ማስረጃ ሰጠ ማለት ነው ብለዋል። እና እንግዲህ እኔ አይደለሁም መጀመሪያ ይህንን ቃል በአማርኛ የተጠቀምኩት ማርኪዝም ሌኒዝም መዝገበ ቃላት ነው መጀመሪያ ይህንን ሎጂክ ለሚለው ነገር ስነ አመክንዮ የሚለውን ቃል የተጠቀመው እና እንግዲህ ስነ አመክንዮ ምንድን ነው ማለት ነው። ሁሉም ሰው እንግዲህ ሀሳብ አለው። ሀሳቡን አንድን ነገር ለማስረዳት አንድን ነገር ትክክል መሆኑን ለማሳወቅ ሲፈልግ የምጉት ነጥቦች ፕሬሚስ የምንለው ነገር አለ። ድምዳሜ ደግሞ አለ፣ ኮንክሉዥን የምንለው ነገር አለ። እንግዲህ እነዚህን ይዞ ነው ማለት ነው። ዝም ብዬ ግን ለምሳሌ የምጉት ነጥብ የሌለው ድምዳሜ ብቻ ከሆነ የምናገረው ነገር እሱ ምጉት አይባልም፣ ማስተያየት ነው የሚባለው። ኋላ ላይ የምንመጣባቸውንም ሀሳቦች መንደርደሪያውን ገፋ አድርገው ሄደዋል። የክርክርን ባህል ጥቀስ አድርገዋል ዶክተር ተስፋዬ በማህበረሰባችን ውስጥ ክርክርን ወይም ሙግትን እንደ ጭቅጭቅ የመውሰዱ ዝንባሌ ለመማር ለሚረዳ ነገር ከሚደረገው የራቀ ማስመሰላችን ምናልባትም አሁን ጎላ ብለው ከሚታዩ ችግሮች ጋር ተያይዘው ምን መሰክረው ይመስለኛል ፖለቲከኞች ብቻ አይደሉም በቅጥቡ ሀሳብን አቅርቦ ከመሞገት ይልቅ ዘለፋና ስድብ ከኛ የተለየ ሀሳብ ያለውን ሰው በሀሳብ ከማሸነፍ ይልቅ ወደ አተካራ ውስጥ የመግባቱ ዝንባሌ ይሄንን በቅጡ ካለማወቅ ጋር ይገናኛልና እስኪ ያዛምዱልኝ። በእርግጥ ባህላችን ደግሞ ቀድሞ ከዚህ ርቆ አይመስለኝም። ዛሬ በመድረክ ላይ እንደ ትርኢት የምንመለከታቸው በላል በልሃን የመሰሉ የቆዩ ልማዶች፣ እርግጠኛ ባልሆንም በሌሎች ባህሎች ውስጥም የሚዘወተሩ መንገዶች ሊኖሩ ይችላሉ። አንዱን የማውቀውን ያነሳሁት እና ምንድን ነው ይህን የመሟገጫ ሀሳብ አምጥቶ ያን ሀሳብ በቅጡ ከሚከራከረው ሰው ጋራ መሟገት መቻልን ከመፍራት ወይም በሌላ ከማየት ጋር ያደረሰው? እንዴትስ ነው ወደ ትክክለኛው መንገድ መመለስ የምንችለው? የእርስዎ መጽሐፎች ውስጥ ሀሳቦችን እንመለከታለን። ይሄ መቼም እንደምታውቀው በጣም ትልቅ ጥናት የሚፈልግ ነገር ይመስለኛል። ለምንድን ነው አሁን የምዕራባውያኑን ባህል ስንመለከት የመጠየቅ ባህል ነው፣ የመመራመር ባህል ነው። እንደው በቃ ጥያቄ መቆሚያ የለውም። አፍንጫ የሚነካ ማለት እንደ ግድግዳ የሚዘጋ አይነት ጥያቄ የለም። ሰዎች ጥያቄ ይጠይቃሉ እና እንደውም እኔ አንዳንድ ጊዜ ዝም ብለን የተቀበልናቸው ከአሁን በኋላ እነዚህ አይጠየቁም ብለን ያልናቸውን ሁሉ በጥያቄ ውስጥ ይከትታሉ። እኛ ጋር ለምንድን ነው ይሄ ነገር የሌለው የሚለው ነገር እኔም ብዙ ጊዜ የምጠይቀው ነገር ነው። እኔ እዚህ ሀገር ከመጣሁ በኋላ በጣም የገረመኝ ነገር በትምህርት ቤት የማየው ነገር ፈረንጆቹ በጣም የመጠየቅ ጠንካራ ባህል አላቸው እና የመሟገት ባህል አላቸው በጨዋነት የመሟገት ባህል አላቸው። የአንተ ትክክል ነው ወይስ የኔ ትክክል ነው በምንድን ነው የምናውቀው ብለው በጣም በጨዋነት የመከራከር እንትን አላቸው። እኛ ጋ ደግሞ ጥያቄ ካበዛህበት አንድ ሰው እንደጠረጠርከው ያለ አደለም፣ አንተ ወስላታነህ ወይም ዋሽ ሆነህ ብለን እንዳልነው አይነት ነገር የሚገምት ሰው አለ። ብዙዎቻችን እንደዛ ነው። ምን ገምተው አሁን እኔ ልጆች አሉኝና አንድ ቀን አንዱ ልጄ ዮናታን የሚባለው ልጄ ምን አለኝ። ልቀጣው ፈለግኩኝና እንደው በቃ በጣም ተቆጥቼ ተነሳው ልቀጣው ማለት ነው። እና ምናለኝ፣ ቆይ ግን ከመማታት በፊት እንነጋገር አለኝ። እንነጋገር ምናምን አለኝ። እና በኋላ አይደለም አልኩት፣ ምንድን ነው የምንነጋገረው ብዬ ተቆጣው። ምትመታኝም ከሆነ አለኝ፣ ምትመታኝም ከሆነ እንነጋገር፣ እኔ ግን የምታደርገው ነገር ትክክል ነው ብዬ አልልም ብሎ ብዙ ሊሟገተኝ እና ትንሽ በረድኩኝ። በክርክሩ መካከል ትንሽ ስሜቴ እየረገበ መጣ እና እኛ እንግዲህ አስተዳደጋችን እንደዛ አይደለም እና ይሄ መቼም ከመጽሐፉም አቅም በላይ ይመስለኛል። ይሄ ጥናት በጣም የሚፈልግ ነገር ይመስለኛል። በፖለቲካውም ብትሄድ፣ በሃይማኖቱም ብትሄድ በማህበራዊ ሳይንስም በተለያየ ቦታ ላይ ስንመለከት ሰዎች የመደማመጥ በጨዋነት የመከራከር ነገር ብዙ የለም እና ይሄ በጣም በጣም በእውነት የባህል ታድሶ ሁሉ ያስፈልገናል ብዬ ላለው በዚህ ነገር ጥናቶች ማስተር ቲሲሶች ቢሰሩ ዶክተራል ዲዘርቴሽኖች ሁሉ ቢጻፉ ትልቅ ትልቅ ርዕሰ ጉዳይ ይመስለኛል። ጠቀሜታውን ቀረብ አድርገው በመጽሐፉ ይመለከታሉ። አሁንም ጠቀስ አድርገውታል። ለአስተሳሰብ ስምረት፣ የባህል ታድሶ እድገት፣ ይልቁንም ደግሞ በገዛ ቋንቋ ስና መክምዩን መማር የሚኖረውን ጠቀሜታ በምሳሌ ያስረዳሉ። በሌሎች ሀገሮች፣ በአውሮፓውያን በመጽሐፉ ይተነትናሉ። ተግባራዊነቱ ጋር ያዛምዳሉ። እስኪ እሱን ገፋ እናደርግ ምናልባትም ጠቀሜታውን ባጎላን ቁጥር በዚህ ሰዓት የሚከታተሉ አድማጮቻችንም እንዲነጋገሩ እንዲወያዩበት ነው። እና ዛሬ ዛሬ በሚያስደነግጥ ሁኔታ ስድብ ቀላል ሆነዋል። የተለየ ሀሳብ ያለውን ሰው ወዲያውኑ በሌላ ነገር መፈረጅ ነው። ሀሳቡን የሚያሸንፍ ነገር ቀደም ብለን እንዳነሳ ነው። ሰከን ብሎ በሀሳብ ማሸነፍ አማራጭ መሆኑን ማየት ይቻላል። ብዙ የሚያከራክሩ የሚያወዛግቡ፣ የጠበቁ ጉዳዮች እንዳሉ እረዳለሁ። እስኪ ምሳሌዎቹን እንግፋ። እንዳሉት ጥናት ሊጠይቅ ይችላል የባህላችን ጉዳይ ግን በመጽሐፉ በዝርዝር ሄዱበት ስላለ አንዳንዶቹን እያነሳ እንመልከት። ስና መክንዩ ላይ የተጻፈን መጽሐፍ እንዳለ አንድ ሰው ሲናገር ሰምቻ አለው። እኔ ግን አይቻላ የኔው መጽሐፍ የመጀመሪያ ይመስለኝ ነበረ፣ ግን ሌላ ሰው አርሞኛል። ምንድን ነው እኔ ይህንን ጽፌ ለአንዳንድ ወዳጆች ያሳየዋቸው፣ ሳሳያቸው ወደዱት። አንዳንድ ቃል መቀመር ነበረብኝና ያው እንደምታውቀው የሙያዊ ቃላት ስለነበሩ ግዕዝን ከአማርኛ ጋራ እያጫፈርኩኝ ለማቅረብ ሙከራ አርጌ ያለው የግዕዝንም የአማርኛም ሊቃውንትንም ደግሞ ለማማከር ሞክር ያለው እንደዛ አርጌ ነው። ግን ቋንቋችን በዚህ አንጻር ማደግም በተወሰነ መጠን ብናሳድገው ደግሞ የሚያደግም ይመስለኛል። አሁን ብዙ ሰዎች አማርኛ አቅመቢስ እንደሆነ እንደዛ፣ በዛ አልስማማም። አማርኛ በጣም ያደገ የጎለበተ ቋንቋ ነው አቅም ባነሰው ነገር ላይ ደግሞ ከግዙም ጋራ ማዳቀል ጎረቤቱ አለ አደለም? ሴሜቲክ የሆነ ሴማዊ ቋንቋ ጎረቤቱ ስላለው ከግዙ ወደ ግዙ ጎራ እያለ ልናሳድገው እንችላለን ብዬ አስባለሁ። እኛ በቴክኖሎጂ እና በሳይንሱ ምናልባት አላደግን ይሆናል። በፍልስፍናውማ በጣም አድገናል። ስላደግን አለ በዚህ ነገር ላይ የተሰሩባቸው አሁን አለቃ ኪዳን ወልድ ክፍሌ ላይ፣ ደስታ ተክለ ወልድ ላይ የክሳቴ ብርሃን ተሰማ አማርኛ መዝገበ ቃላት ሌሎቹም ላይ ጥሩ ጥሩ እኛ ካጠናን አሉ። ቃላት አቻ ሊሆኑ የሚችሉ ቃላት አሉ ብዬ አስባለሁ። ባይሆን የሚታየው ነገር ምንድን ነው? ቅመራው አየህ፣ በተናጠል ነው በብዛት የሚደረገው። ለምሳሌ አንተ አንድ ቃል ሲቸግረህ፣ አንተ ትቀምረዋለህ፣ እኔ ሲቸግረኝ፣ እኔ ቀምረዋለው። መግባባት አይኖርም ማለት ነው እና ግን በአንድ ማዕከል ለምሳሌ በትምህርት ተቋማት ውስጥ እንደ ዩኒቨርሲቲ ኮሌጆች በሆኑበት ቦታዎች ቢደረግና ደግሞ ስታንዳርዳይዝ የተደረገ ደግሞ መጽሐፍ ቢወጣልን የበለጠ ደግሞ ጥሩ ይሆን ነበር ብዬ አስባለሁ። ግን ምንድነው ቋንቋ ከብሔር ጋር የምናያይዘው ነገር አይመስለኝም። ቋንቋ ነፃ ነው። ቋንቋ ሀገር የለውም። ቋንቋ ቀለም የለውም። ቋንቋ መግባቢያ ነው። አንዳንድ ሰዎች አማርኛ እኔ ወልጅ ያደኩት አዲስ አበባ ነው የአማርኛ ቋንቋ ነው ብዬ ነው ማምለው። ሌሎቹንም ቋንቋዎች ግዕዝም ቋንቋ ነው ብዬ ነው ማምነው ግዕዝም ብዙ ገፍቼ ባልሄድም ተምሬያለሁ አማርኛም ተምሬያለሁ ሌሎችንም አንዳንድ ቋንቋዎችን ምክር ቤት የሚነገሩ ቋንቋዎች አውቃለሁ። ደግሞ ለፍተንበታል። አማርኛ በጣም ብዙ ተለፍቶበታል። ኦሮሞ ለፍቶበታል፣ ጉራጌው ለፍቶበታል፣ ትግሬው ለፍቶበታል፣ አማራው ለፍቶበታል እና ብዙ ሰዎች ለፋንበት ቋንቋ ነው፣ ያው የሁላችንም ቋንቋ ነው እና ይህንን ለአንድ ብሔር፣ ለአንድ ጎሳ ምናምን ሰጥቶ እንደ በጎጥ ነገሮችን ማየት እኔ ትክክል ነው ብዬ አልልም። ለምሳሌ እንግሊዘኛ እኮ በአንድ ወቅት እኮ ነፍጥ ያነሱ ሰዎች ቋንቋ ነበር። ማለት ነፍጥ ያነሱ ሰዎች ዓለምን ያስገበሩ ሰዎች ቋንቋ ነበረ። ግን አሁን ልጄን እንግሊዘኛ እንዲማር አልፈልግም የሚል ሰው ያለ አይመስለኝም። እና እዛ ነው ማየት ያለብን፣ ቋንቋ በቃ ኒውትራል ነው። ልናሳድገው ደግሞ እንችላለን፣ በጣም ልናሳድገው። እኔ እንደውም አሁን በመጽሐፍ ያንተም እንዳልከው አንዳንድ ሀገሮች የማስተርስ በማንኛውም በማህበራዊ ሳይንስም ሆነ በተፈጥሮ ሳይንስ በምንለው ነገር ላይ ቢያንስ ቢያንስ እስከ ፈርስት ዲግሪ እና ማስተርስ ያስተምራሉ። እንደውም አንዳንዶች ሀገሮች እኮ እስከ ዶክትሬት ድረስ ያስተምራሉ። አሁን ኮሪያ ብንወስድ፣ ጃፓን ብንወስድ፣ ከሩቅ ምስራቅ አውሮፓ ውስጥ ብዙ ሀገሮች ስካንዲኔቪያን ሀገሮችን ብንመለከት፣ ሁሉም በቋንቋቸው ነው የሚያስተምሩት። ሰው አፉን በፈጣበት ሀሳቡን በትክክል አሳክቶ በሚናገርበት ቋንቋ መማሩ ጥቅም አለው እና ያን መበረታታት አለበት። ተግባር ላይ የሚውለው የምናውቀውን ነገር ስራ ላይ የምናወልበት ጋርም አዛምዶ የተነትናሉ። ልክ ነው። አሁን አንዳንድ ጊዜ ለምሳሌ እንደምታውቀው አንዳንድ ሰዎች በአማርኛውም እንኳን እንግሊዝኛውን ጣልቃ እያስገቡ መናገር የሚወዱ ሰዎች አሉ። ያም ተገቢ ነው ብዬ አላምንም። ሎሌ ማደር የለበትም። አማርኛ ወጥ ቋንቋ ነው፣ ወጥ ሊነገር ይገባል። አማርኛ ስንናገር አሳክተን አማርኛውን መናገር መቻል አለብን። እንደውም ብዙ ጊዜ ሳይቸግር ጤፍ ብድር እንደሚባለው ሳይቸግር በጣም ቀላል የሆኑትን ሁሉ ነው በእንግሊዝኛ እየተካን የምንናገረው። ያ ተገቢ አይደለም። እና ደግሞ እኔ ለምሳሌ በአማርኛ ፌን የፈታሁት ግን ሁል ጊዜ መዝገበ ቃላት አማክራለሁ፣ የተለያዩ መዝገበ ቃላትም። ይሄ ደግሞ ልማዱ ሊኖረን ይገባል። ሰዎች አሁን አንዳንድ ጽሑፎችን ያነቡና ከበደን ይሉኛል። እና ጥሩ ነ እንደውም ርዕሰ ጉዳዩን ብቻ ሳይሆን ቋንቋም እያስተማርኩ ነው ማለት ነው። እንደውም ይሄ ትልቅ በረከት ነው። አጥቅማል ሁለት ሁለት ሁለት በረከት ይዞ መጥቷል ማለት ነው። በተረፈ አማርኛ እኔ አሁን እዚህ አንድ ደብተር አለኝ አዳዲስ ቃል ሳገኝ እጽፋለሁ እና እንደዛ አድርገን ማሳደግ መቻል አለብን። ሰዋሰዋችንን ማወቅ አለብን። አሁን ብዙ ሰው በርዕስ እንኳን አሁን አንዳንድ ቦታ የሚለጠፉ ነገሮችን ሰዋሰውን እንኳን ሰው ብዙ የሚያውቅ አይመስልም። ጠቃሽ አመልካች የት ጋር ነው የሚወድቀው? መስተዋደዱ የት ጋር ነው የሚወድቀው? ነጠላ ሰረዙ፣ ድርብ ሰረዙ፣ ሌሎችም እርባታ ላይ ለምሳሌ ምንም ነው? እንዴት ነው ለምሳሌ መጽሐፍ ብዬ መጽሐፎች ነው ማለበት ያለብኝ መጽሐፍት ነው ብዬ ማለት ያለብኝ መምህር ብዬ መምህሮች ነው መምህራን ነው ማለት ያለ፣ እንደውም የጸያፍ ጸያፍ የሚባል አረባብ አለ። አሁን አንድ መርሲያዘን ወልደቅሪቆስ የሚሉት ነገር አለ። መጽሐፍ ተብሎ መጽሐፍት ረብቷል፣ ግን መጽሐፍቶች ደግሞ ተብሎ ይረባል። ማ በግዕዝ ያረባ ነው መልሰን ደግሞ በአማርኛ እናረበዋልን ይላሉ፣ እና የጸያፍ አረባብ ይላሉ። እና ይህ የተለመደ ነው። ስለዚህ ሰዋሰዋችንን ማወቅ አለብን። አማርኛችንን በእውነቱ በወጉ ልናውቅ ይገባል። ደግሞ ግድ እኮ እንግሊዝኛውን ለማወቅ አማርኛውን መጣል የለብንም፣ አይደል? አማርኛችንን ይዘን እንግሊዝኛውን መጨመር እንችላለን። ግድ እኮ አንድ ነገር ለመጨመር ሌላውን ነገር መቀነስ የለብንም እና ይሄ በብዙ ሰዎችም የማየው ድካም ምንድነው፣ አማርኛን የምር ልናጣ አማርኛን ብቻ አይደለም ሌሎችም ቋንቋዎች፣ ኦሮምኛ፣ አዎ፣ ትግርኛንም ቢሆን ቋንቋችን ነው የሁላችንም አንጡራ ሀብት ነው እና ልናሳድገው ይገባል ብዬ ነው የምለው። መልካም፣ ለመጽሐፉ ገፋ አድርገን ይድ ሙግት፣ ክርክር ጽንሰ ሐሳቡንም መሰረታዊ ጠቀሜታውንም ከእለት ተዕለት ሕይወታችን ጋር የሚኖረውን ፋይዳ ለማየት ነው። ከችግሮቻችን ጋር አዛም ደንገፋ ያደረግ ነው። ለሙግት የሚጠቅሙ ስነ ምግባራዊያን ባህርያት ይሉታል። ገጽ ስልሳ አምስት ላይ እንደተረዳሁት ለትንታኔው በዝርዝርም እንደገለጹት የሚመጥን ቋንቋ አንዳንዴ ቃላት ብቻ ሳይሆን ጽንሰ ሐሳብም ይዞ የሚመጣ እንደመሆኑ በአግባቡ ለማስረዳት የሚችል አተረጓጓም ይጠቀማሉ። መለማመድ እንደሚጠይቅ አንባቢው መለማመድ እንደሚገባው ነገሮችን በመሰረቱ ለመርዳት እንደሚጠይቅ እረዳለሁኝ። በአንጻሩ ደግሞ ሰዎች እነኝህን ጽንሰ ሐሳቦች ጭብጥና ትርጓሜ በቀላሉ እንዲረዱ ለማገዝ ግሎሳሪ የሚባለውን መምህር ገጣሚና ደራሲ ሰይፉን መታፈሪያ ከዚህ ቀደም ወዳ ቃላት ብሏቸው ነበር። እርሶ ቃላት ፍካሬ ይሉታል ይጠቀማሉ በጣም በስፋት ነው ያስቀመጡትና፣ መጽሐፉ ማንበብ ከበደኛ ያለ ሰው ዞሮ ወደኋላ እነኝን ነገሮች ተረድቶ መመለስ እንደሚችል ተረድቻለሁኝ። እግረ መንገዳችንን መጽሐፉ እጃቸው የገባ ሰዎች እንዲያዛምዱ እንግለጽ እና ግን የሙግትን ቀዳማዊ ግብ ይሉታል ያግቡ ትክክለኛ ሙግት ማቅረብ ብቻ ሳይሆን ሰዎች ሙግቱን ተቀብለው እውነቱን የራሳቸውን እንዲያደርጉ ነው ይላሉ የገንዘባ ወይም ገንዘባቸው እንዲያደርጉ ነው ይላሉ። በጽሑፎ ማሳመንን ግቡ አድርጎ የሚነሳ ይመስላል። የተለየ ሐሳብ ሲኖር ምን እንደሚሆን እስኪ እንመልከት። እሱ ላይ ትንሽ ገፋ ቢያደርጉ ሌላ ቦታ በግድ የሚጫን ነገር ስላለመኖሩ የሌላ ሰው ሐሳብ በሌላኛው ላይ መጫን እንደሌለበት ያስረዳሉ። ጠባብ መስመር ይመስላል በመሀሉ ያለው እንዴት ነው አንድ ሰው ከመሟገት አልፎ መከራከሪያዎቹን ቅድም የገለጿቸውን መሰረታዊ መከራከሪያ መሰረቶች ይዞ መጥቶ ሀሳቦች አሉት፣ ድምዳሜ ላይ የሚያደርሰው ነገር አለ። ሌላኛው ሰው እንዲቀበለው ድረስ ነው የሚጠብቀው? እስኪ ያስረዱ፣ እሱም ገፋ አድርገው ቢተነትኑ ደስ ይለኛል። አዎ መቼም ሰው ሁሉ እኮ እውነት እንዲቀበል ደስ ይለናል አይደል? በውሸት እንዲኖር ማንም ሰው ማንም ሰብአዊነት እኮ ማለት ይኸው ነው። ሰብአዊነት ማለት ሰዎች ሲጎዱ አንፈልግም። ደግሞ መጥፎ ነገር ዞሮ ዞሮ መጥፎ ጉዳት አለው አይደል? አሁን ትክክለኛ የሆነ ነገር ውጤቱ ትክክል እንደሆነ ሁሉ መጥፎ ነገርም ደግሞ ውጤቱ መጥፎ ነው የሚሆነው። መቀበል ያለ መቀበል የሰውየው ፈቃድ ነው። ሰው መቼም ሞራል ኤጀንት ነው ብለን እናምናለን ማለት ግብረገባዊ ፍጡር ነው። ግብረገብን የመከወል የመቀበልና የመተው መብት ሙሉ መብት አለው። ሰው የፈለገውን ሃይማኖት የመከተል የፈለገውን ርዕዮተ ዓለም የመከተል የፈለገውን ሀሳብ የመከተል ሙሉ መብት አለው። ምንም ሌላውን እስካልጎዳ ድረስ ማለት ነው ግን ምንድን ነው እኔ እውነትን ተቀበሉ ብዬ የምለው ይጎዳል በሚለው ሂሳብ ካልሆነ በስተቀር ሰውንትን መከበር አለበት ብዬ ማምናለሁ። ሰው ነፃ ቅድም ፍሪ ዊል ነፃ ፈቃድ አለው። ነፃ ፈቃድ ያለው ፍጡር ስለሆነ እኛ ሁለቱን በደንብ ግልጽ በሆነ ሁኔታ ትክክለኛውና ትክክለኛ ያልሆነውን ነገር የማስረዳቱ ጉዳይ የእኛ ጉዳይ ነው። ሰው የመቀበል ያለመቀበሉ ጉዳይ ግን የሰውየው ጉዳይ ነው። እኔ በዚህ ሁኔታ ነው የማየው። መልካም ይሄንን ገፋ አድርገን እንመልከት። የእውነትን አንጻራዊነት መከራከሪያ በመጽሐፉ አንጻራዊ ነው ብሎ እውነትን መግለጽ መከራከሪያ አድርጎ ማቅረብ ስህተት መሆኑን ነው የሚተነትኑት። እውነትን አንጻራዊ ማድረግ በእርግጥም ከአስተያየትና ተጨባጭ እውነት ጋር ያለ ግጭት ይመስላል። እስኪ ልዩነቱን ያስረዱን። አንድ ሀሳብ አስተያየት ይኖረኛል፣ ማስረጃ የለኝም ግን የሚመስለኝ ነው ማለት ነው እውነት ከሆነ ግን አንጻራዊ ነው ብሎ ለማቅረብ ምንድን ነው መሰረቴ? ያን መከራከሪያ የሚያመጡ እንደውም የቀደሙ መከራከሪያዎችን ግራና ቀኝ የሚቀርቡ ሀሳቦችን ይመለከታሉ። እስኪ አስረዱ፣ ምናልባትም በተግባር ከዕለት ተዕለት ስራችን ጋር የሚዛመድ ምሳሌ ማምጣት ትዝታ የዶክተር ተስፋዬ መጽሐፍ መቼም ብዙዎችን የሚያነጋግር ይመስለኛል። መጽሐፉን አግኝተው አንብበው የሚወያዩበት እድል ላላቸው ሰዎች ይረዳል። አንድ ሁለት ነጥቦችን ግን እኔ እናንቺ በየቀኑ ከሚገጥሙን ጤናማ ክርክር ያለውን ቦታ መልከት ብናደረግ ምን ይመስልሻል? በጣም ጥሩ ነው አሉላ ወቅታዊ ነው አስፈላጊም ነው። በእውነቱ ቀደም ብሎ ዶክተር ተስፋዬ በስፋት የተወያዩበትን ሁነኛ ክርክር የማድረግን ጥበብ ባለመካናችን ጥራት ያለው ሀሳብ ማፍለቅ ፋንታ አንዱ ሌላውን ፈጥኖ ወደ ዘለፋና ስድብ የሚያዘነብልበትን አጋጣሚ ብዙ ጊዜ እናያለን። የፖለቲካ ሀሳቦች ሲሆኑ ወደ መፍትሔ የሚያቀርበውን መንገድ ገና ሳይጀምር ሲጨረስ እናያለን። እስኪ አንቺ ከታዘብሽውን ጀምረ እንደው ከመሰረቱ ነው አሉላ። ሁል ጊዜም እንደሚባለው ቴክኖሎጂ ትልቅ ሕይወትን የሚያቀል ብዙውን ነገር የሚያሳልጥ ከመሆኑ ነው ምስጋና እንደሚገባው እሱን ይዘን፣ ነገር ግን የምንወያይበትን የምንደማመጥበትን ወይንም ለመግባባት የምንችልበትን መንገድ ማደናቀፉን ደግሞ በሌላ በኩል ማየት እንችላለን በዘመናችን እንደምታውቀው ብዙ ተናጋሪ ነው፣ አዳማጭ የለም። አሁን የዶክተር ሮበሌን ውይይት በምታካሄድበት ጊዜ ዋናው ነገር ሳያጣሩ ወሬ እንደውም እኮ ከነተረቱ ሳያጣሩ ወሬ ሳይገሉ ጎፈሬ ይባላል በሀገራችን። በነገር ላይ አጣርቶ ማውራት በጣም ተፈላጊና መሰረታዊ አንቱ የሚያሰኝ ነው በሀገራችን ባህል ከሆነ ውነት ከመናገር ጋራ ነው ከዛም ደግሞ ከአንተ የተለየ ሀሳብ የሚሰጥን ሰው አመስግነ እንዳስተማረ ቆጥረ ነው የምትወስደው እና አሁን ጉዳዩ የዘመናችን ችግር መሆኑ አይካደም ልልህ ፈልጌ ነው። አሉላ አመሰግናለሁ። ትዝታ ሰዎች ወደ ራሳቸው ቅርብ ማድረግ የሚችሉት በማህበራዊ መገናኛዎች ላይ በብዛት በየዕለት የምናያቸውን ነገሮች እንድንመረምር የሚያስታውሱ ሀሳቦች ነው ትዝታ ከረሰ ጉዳያችን ጋር በተዛመደ ከአጋጣሚዎቻችን ለአድማጮች ለማጋራት ያህል ለረዥም ዓመታት የዘለቀውና በርካታ አድማጮቻችንም የሚከታተሉትን በዚሁ በክርክር ባህሉ ላይ ለውጥ ለማምጣት ታልሞ የተጠነሰሰውን እሰጣ ገባይ ክርክር ፕሮግራማችንን በጀመርንበት ወቅት በጊዜው በነበሩን አጋጣሚዎች ውስጥ የሚታዩ አንድ ሁለት ነጥቦችን ላዛ የተካረረ የፖለቲካ ሁኔታ ነበርና ለረዥም ጊዜ የዘለቀው እንደዚያ ባለው ሁኔታ ውስጥም ሰዎች በሰከነ መንፈስ ፍሬያማ ክርክር እንዲያደርጉ ለማበረታታት በምናደርገው ጥረት ፕሮግራሙ ከመጀመሩ አስቀድመን የምንነግራቸው የክርክሩን ስነ ስርዓት የሚያስረዳ ማሳሰቢያም እንደምታስታውሽው ለአድማጭም ትምህርታዊ እንዲሆን በሚል አንዳንድ ጊዜ አየር ላይ እንዲውል የምናደርግበት ጊዜ ሁሉ ነበር። ታዲያ አንዳንድ ጊዜ ሌላ መድረክ ላይ ከበድ ባለ ቃላት የተነጋገሩ በጽሑፍም ሊሆን ይችላል በመገናኛ ብዙኃን ሊሆን ከሚችለው ያለፈ ነገር የተባባሉ ሰዎች በጻፉት ወይም ደግሞ ባቀረቡት ነገር መነሻነት በምንጋብዛቸው ጊዜ ለሁሉም እንደምናድርገው ይህንኑ ማሳሰቢያ ደጋግመን እናስተዋውቃለን። አንድ ጊዜ የገጠመኝን አልረሳውም። እኛ ፕሮግራም ላይ ከመቅረባቸው በፊት ቃላት ተለዋውጠዋል። በሌላ መድረክ በጽሑፋቸውም ብዙ ተባብለዋል። ክርክሩ ከመጀመሩ በፊት ነገርኳቸው። እንግዲህ የፕሮግራሙ ጠባይ ይሄን ይመስላል። የሬዲዮ ጣቢያው አሰራር እንደዚህ ነው እዚህ ቦታ የሚጠበቀው ክርክር ነው። የምታምኑበትን ፍሬ ነገራችሁን ለመቀርጋችሁ፣ መከራከራችሁን እንጠብቃለን። ግን ሰውየውን ሳይሆን ሀሳቡን ትኩረት ያደረገ አይነት ክርክር ነው የምንጠብቀውና ደንቡን እንድታውቁት ከዚህ አልፎ አንድ ሰው ስለ ግለሰቡ ማለት ከጀመረ እንድታቆሙ ጠይቃለሁ። የለም ብሎ ከቀጠለ አቆመዋለሁ። ምናልባት እንኳን መሰማማት ሳይቻል ቀርቶ ከተቀረጸ ያን አይነት ይዘት ያለው ነገር አይተላለፍም ብዬ ነግራቸዋለሁ። ኋላ መጀመሪያ እንደው ብዙም ክፍት ባልሆነ ስሜት ነበር ሰላምታ የተለዋወጡት። ቆይቶ ግን በጣም የተራራቀ ስሜት የነበራቸው ሁለት ሰዎች በጣም በተቀራረበ ስሜት መነጋገር ሲጀምሩ፣ ክርክሩ ከመጀመሩ በፊት እንደዚህማ በጣም እንድትስማሙ አልፈልግም ክርክሩን ታበላሽብኝ ያላቸው፣ ይስቃሉ። ከዚያም ሁላችንም ተሳሳቅንና ወደ ጉዳዩ መግባት ቻለን። አንዳንድ ጊዜ የሚቀርብበትንም ዘይቤ ቦታውንም ማሰብ መልእክቴ ምንድን ነው፣ ትልቅ ቦታ የምሰጠውን ሀሳብ በመገናኛ ብዙኃን እንዴት አስተላልፋለሁ የሚለውን ቀድሞ አስቦ የመጡ ሰዎች በብልሀት ያደርጋሉ። ብዙ ተለምዶም ወደኋላ በመከባበር ቁም ነገሩ ላይ ብቻ ማተኮርም ተችሎ ነበር። እንግዲህ ደግሞ ተመልሰን ለየት ያለ ሁኔታ ውስጥ ነን ያለነው። አሁን ካለንበት ማሻግረን ስናይ እንደ ማህበረሰብ በዚህ መንገድ ብዙ መመላለስ ብዙ መለማመድን የሚጠይቅ ይመስለኛል። ልክ ነህ አሉላ አንድ ጉዳይ ላይ የተለያየ ሀሳብ ይዘን ተከራክረን አንዱ ሌላውን አሳምኖ ያ ያመነው ደግሞ አንተ ትክክል ነህ ብሎ ለመለያየት የማንችለው በጣም ብዙ ጊዜ አሁን እንደዚህ አዝማሚያ የሚታየው ከችግራችን ብዛት እንዲሁም ውስብስብነት ከወገንተኝነቱ ብዛት ይመስለኛል እንዳልከውም አድማጮቻችንን እንጋብዛለን ምሁራንንም ግሩም ነው። ትዝታ አድማጮቻችንም እንድትሳተፉ ጋብዘናል። ቀደም ብሎ ባነሳናቸው ነጥቦችም ሆነ በቀደመው የዶክተር ተስፋዬ ሮበሌ ስና መክንዩ የተሰኘው መጽሐፍ ላይ ያላችሁን አስተያየት እንድታደርሱ እንጋብዛለን። ትዝታ ለዛሬው ለውይይቱ መጀመሪያ ሀሳብ ፈንጠቅ አድርገናል፣ ለአድማጮች ክፍት አድርገን ወደሚቀጥለው ዝግጅታችን እንለፍ። እሺ፣ አመሰግናለሁ አሉላ። እንግዲህ አድማጮች ከዶክተር ተስፋዬ ጋር የጀመርነው ወግ አልተቋጨም። ቀሪውን ጨምሮ ሙሉውን ከድረ ገጻችንና ከማህበራዊ ትስስር ገጾቻችን ላይ እናኖራለን። ለአሁኑ ግን እንግዳችንን የመጽሐፉን ደራሲ ዶክተር ተስፋ ሮበሌን እናመሰግናለን። ጊዜ ርስጥልን የተያዘለት ቅንብር ነው። ተከታዩ በቀደመው የራዲዮ መጽሔት ዝግጅታችን የመጀመሪያውን ምጥን ትረካ የሰማንለት አጭር ልብ ወለድ ቀን አልባ ዘመናት፣ ወጣቷ ገጣሚና ደራሲ ገነት ወንድሙ እንደተረከችልን ስንወጣ ስንገባ እየተያየን እየተሻሸን ከመተላለፍ በስተቀር አብረን ልንኖር ያልታደን ብኩኖች ሆንን። በየነፍሶቻችን ሌማቶች ሞልቶ ተትረፍርፎ ከነበረ ፍቅር መቃመስ ፈርተን በረሃብ ልንቀጣ በየራሶቻችን ላይ ቅጣጣለን ከተገነዘብነው ነው የእኛ እውነት ይልቅ የሰው ፍርድ ተጫነን። በየወለንተናችን ተንሰራፍቶ ከነበረው ፍቅር ይልቅ ከሌሎች ዓይን ውስጥ ያነበብነው ቅንጣት ትዝብታቸው አሸማቀቀን፣ አራራቀን። ታስታውስ እንደሆነ አንድ ጊዜ እኔ ላንተ የዋነኝ አንተስ ለእኔ ስል ጠየቅኩ። አቤ አልከኝ። ተናደድኩ። መልሼ ግን ሆን ብለህ የነፍሴን መፈለግ ስለገደልክልኝ ደስ ተሰኘው። ትወልጅኛለሽ ብለ ጠየቅኝ። አንተ ደግሞ በተራር ወንድሜ እንደምወዶ ስሏሽ ተለክቶ በተሰጠን በአንድ ምድር ላይ እየተመላለስን አንድ ሰማይ ተጠልለን ውለን እያደርን ግን እንደተጠፋፋን ሳንገናኝ ኖርኝ። ውጣ ውረድ መንገድ ላይ በእርጅና ወቅት ከእኔ በስተቀር ማንም የዛሉ እግሮች ስር ጥፍጥፍ ብሎ መቀመጥ በማይመኝበት የተሸበሸበ የሰውነት ቆዳን እየዳበሰ ደስታን አገኛለሁ ብሎ በማያለምበት ጋዜጦች፣ መጽሔቶች ከከሌት ጋር ወጣ ከከሌት ጋር ገባ እያሉ ወሬ በማያዳንቁበት ሰዓት አገኘዋለሁ ብዬ ዓለም ከሚያሸብረው ሰላምህ እፎይ ብላ በምትዘነጋክ ዘመን ያኔ አላጣውን ብዬ የሚመኙኝን ተስፋ በማሳጣት እየገደልኩ ልጅነቴን፣ ወጣትነቴን፣ ሴትነቴን፣ ነገዬን፣ የደረስኩበት እውቀቴን፣ እምነቴን ላንተ አስሪ ያኖርኩኝ ግድሞኝነት ነበር። ዛሬ የውበቴ ዘመናቶች አልፏል። ሀመልማልነቴ ከስሟል። ወላፍነቴ ለትንታግ እንኳን ሳይቀርልኝ አመድ ሆኗል እና እኔ እናንተን እኩል ሳንኖር ግን እኩል አረጀን። ዛሬ ረፈደብን፣ መሸብን። አሁን የጨለመውን መንገድ ስንጥቀር ልንነካካ አንችልም፣ ልንዳርስ አይሆንልንም የፍቅር ልቦቻችን ይጸኑ ቢሆኑም፣ አንገናኝም። በል እንግዲያየ ዛሬ ቅዠት የሌለበት አንተን የማየት ጉጉት ጥላ ያላረፈበት እንቅልፌ የአንጎላሽኝ ይዟል እና ከዚህ በርጭማይ ላይ ለረፍ አንተም መዝለቅ አይቻለም እና የቤቱን ግርግዳ ደገፍ ብለህ አንቀላፋ። ና ደራሲ ገነት ወንድሙ ናት ትዝታን ሳስታመም በሚል ርዕስ ካሰባሰበቻቸው አጫጭር ልቦ ወለድ ስራዎቿ አንዱ የሆነውን ቀን አልባ ዘመናት የተሰኘ አጭር ልቦ ወለድ ድርሰቷን ሁለተኛ ክፍል የተረከችልን ገነትን እናመሰግናለን። ተከታዩም ራሱን በፍጥነት የሚለዋውጠው የኮሮና ቫይረስ በአሁኑ ወቅት በዓለም ዙሪያ በስፋት የተሰራጨው ኦሚክሮን የተባለው ዝርያው የከሰተውን ለየት ያለ ሁኔታ ይምረምራል። የኮቪድ ክትባትን ብቃትና በተለይ ለበረታ ጉዳት ሊዳረጉ የሚችሉ የማህበረሰብ ክፍሎችንም እጣ ይፈትሻል። ተደጋግሞ የሚነሳ ጥያቄ ነው። ዛሬም መለስ ብለን የምንመረምረው የኮቪድ-19 ክትባቶችን አሟልተው የወሰዱ ሰዎች አልፎ አልፎ ለቫይረሱ የመጋለጣቸውን እጣ አስመልክቶ ሶስቱንም ክትባቶች የተከተቡም ቢሆን ኦሚክሮን ለተባለው የቫይረሱ ዝርያ መጋለጣቸው በምርመራ መረጋገጡን የገለጹልን ወንድ ሰን የተባለው አድማጫችን ብዙም የሕመም ሁኔታ ባይገጥማቸውም አብረዋቸው የሚኖሩ አያታቸው የመጋለጥ ዕጣ እንዳሳሰባቸው እናም ምን ላድርግ በሚል ላደረሱን ጥያቄ የባለሙያ ምላሽ ይዘናል። ሙያዊ ትንታኔውን የሚሰጡን ፕሮፌሰር ብስራት ኃይለ መስቀል በዋሽንግተን ዲሲ የሃዋርድ ዩኒቨርሲቲ የክሊኒካል እና የፋርማሲ ሳይንስ መምህርና የትምህርት ክፍሉም ምክትል ሊቀመንበር ናቸው። የገዛ ራሳቸውን ገጠመኝ አክለው ያስረዳሉ። ጥሩ ጥያቄ ነው፣ ለምን የብዙ ሰው ጥያቄ ነው። ቫክሲን ከወሰድኩ በኋላ ለምንድን ነው ኢንፌክትድ የምሆነው? ነው ኦሚክሮን ትንሽ ለየት ይላል። እንግዲህ አሁን ፋይት የምናደርገው ከቫይረሶቹ ጋር ነው። እኛ መድኃኒት ባመጣን ቁጥር ቫይረሶቹ ደግሞ እንዳይነካቸው ለማድረግ እንዴት አድርገው የሚያረጉት ብዙ ትግል አለ በመሀከላችን፣ ትግል አለ ማለት ነው። እኛ የምናሸንፍበት ጊዜ አለ የምንሸነፍበት ጊዜ አለ ኦሚክሮን ትንሽ ለየት ያለ ነው ከሌሎቹ ቬሪየንት ማለት ነው ዴልታን አይተናል አልፋን አይተናል የመጀመሪያውም ኦሪጂናሉንም አይተናል ደሞ አሁን በቅርብ ነው የመጣው ኖቬምበር መጨረሻ አካባቢ ነው የመጣው አሜሪካ ሀገር ውስጥ ራሱ ዲሴምበር ፈርስት ነው የገባው እና ያው ዴልታን በሙሉ ቀይሮ አሁን ኦሚክሮን ሆኗል ስለዚህ ከኦሪጂናሉ ኮቪድ ትንሽ ለየት ያለ ነው ይሄ የሚያሳስበን ለምንድነው ኦሚክሮን በጣም ብዙ ሚውቴሽንስ አለው ውስጡ። ብዙ ሚውቴሽኖች ውስጡ ውስጡ ብዙ ጊዜ አዎ ብዙ ለውጥ ያለውን አንድ ላይ አድርጎ ነው የመጣው ማለት ነው። ስለዚህ አንዱን እንኳን ቫክሲኑ ቢገለው ሌላው ደግሞ አታክ ሊያደርገን ይችላል። ስለዚህ ምርጫዎች ይዞ የተሰባሰቡ ወታደሮችን ይዞ እንደ መምጣት ማለት ነው እና እሱ ነው አንደኛው የሚያሳስበው ነው። ግን ጥሩነቱ ምንድን ነው አንደኛ ከአንተም ጋር በፊት እንዳወራ ነው እኔንም ይዞኛል ብዙ ሰው ይዘዋል ማይልድ ነው ሲምፕተሙ ሃይሊ ኮንቴጀስ ነው ኮንፍረንስ ሄጄ በተቻለ መጠን ማስክ ሁሉ ለማድረግ ሞክሬ ነበር ሁለቱን ተከትቤያለሁ ቡስተሩን አልተከተብኩም ግን ማስክ ሁልጊዜ በተቻለ መጠን ባለኝ አቅም ባለኝ አጋጣሚውን ሁሉ በማስክ ነበር የምጠቀመው እንዴት አርጎ ለያዘኝ እኔም ራሴ ነው የሚገባኝ ሁለቱን የተከተቡ ሰዎች አሁን እንደኔ አይነቱ ማለት ነው ሁለቱን የተከተሙ ሰዎች ፕሮቴክት ያደረገናል አንድ ቀን ተኩል ነው እኔ ያመመኝ። በሶስተኛው ቀን ጠፋ ማለት ነው ምንም የተለየ ነገር ሳላረግለት። ቡስተር የወሰዱ ደግሞ ከዛም በታች ናቸው አብዛኞቹ። ሌላ እንግዲህ በስኳር በደንብ ዛት አትራይተስ፣ በመሳሰለው ነገር ሲኦፒዲ፣ አስማ፣ ሌላ ሌላ ሪስክ በሽታ ከሌላቸው በስተቀር የተከተቡ ሰዎች ክትባቱን አታክ እንዳይደረጉ ቫይረሶቹ የሚያደረጉት ትግል ስላለ ሁልጊዜ ከነሱ በላይ ለመሆን ጥረት እኛም እያደረግን ስላለ ነው እና ቫክሲኑ ፕሮቴክት ያደርጋል። በኦሚክሮን የሞቱ ሰዎች አሉ፣ በሙሉ አንቫክሲኔትድ ናቸው። ክትባት ያልወሰዱ ሰዎች ናቸው ይከላከላል ሲሉ ፕሮፌሰር ብስራት ለበሽታ ወይም ለቫይረሱ መጋለጥን በግልጽ እንደሚታየው ሙሉ በሙሉ አልተከላከለም እርሶ እንዳሉት የእርሶንም ገጠመኝ ብናይ እኚህም ጠያቂያችን እንዳሉት ለቫይረሱ ተጋልጠዋል የተከላከለው በሽታው እንዳይጠና እና የከፋ ሁኔታ እንዳይከተል ነው እያስረዱ ነው ያለው አዎ እንግዲህ ምንድን ነው የሚሉት ቫክሲኔትድ የሆኑ ሰዎች የአንቲቦዲ ሰውነታችን ስላለ በዛ የሰውነታችን መከላከያ የተገናኘው ቫይረስ አቅሙ ከመድከሙ የተነሳ ሰውነታችን ውስጥ ሳምባን ነው እንግዲህ ትልቁ ያው የመተንፈሻችን ሳምባ ስለሆነ አፌክት የሚያደርገው ኮቪድ የመጀመሪያው ትልቁ ስራ የአንቲቦዲ የያዘ አታክ ያደረገው ቫይረስ የሳምባን ሴሎች ቀዶ ለመግባት አቅም አልነበረው። አትሊስት ላቦራተሪ ውስጥ እንዳዩት ማለት ነው። ስለዚህ አቅሙን ቀንሰ ነዋል በጣም ሲግኒፊከንት ሰውነታችን አቅሙን ቀንሶታል ማለት ነው ሰውነታችን ውስጥ ያሳምመናል መስል ፔን አለን ምን አለን ትንሽ እዚህ ግሮሮ ላይ የትንፋሽ ያስቸግረናል ግን ሪሊ እንደ ድሮ ሳምባ ውስጥ ገብቶ የሳምባዎቹን ሴሎች ገድሎ አፌክት አድርጎ እነሱ ደግሞ ያንን ፋይት ለማድረግ የሚለቁት የሰውነት መከላከያዎች አሉ ያ ሁሉ ዳሜጅ ሳይፈጠር በቀላሉ ከሰውነታችን ውስጥ በአጭር ጊዜ ውስጥ ለመውጣት ትናለ። እንደውም ሲዲሲ እኮ አሁን አምስት ቀን ነው ያለው። ከአምስት ቀን በኋላ ወደ ስራ መግባት ትችላላችሁ፣ ተመልሳችሁ ኔጌቲቭ እንኳን ቴስቱ መሆን የለባችሁም ያሉት ያንን አይተው ነው። የቫይረሱ አቅም ያንሰዋል፣ በቃ የመዋጋት ኃይሉ በጣም ይጠቅማል። መልካም የመጀመሪያዎችን ሁለቱን ክትባት የወሰደው በተለያየ ደረጃ አንድ ጊዜ ለቫይረሱ ቢጋለጥ እንኳን እንደ እርስ አጋጣሚ የቱን ያህል ሊከላከልለት እንደሚችል በውስጥ ሊፈጠር የሚችለውን ሁኔታ ጨምረው ገልጠዋል። ማጠናከሪያውን የወሰዱት ደግሞ ይበልጥ የተሻለ መከላከያ እንደሚኖራቸው፣ ነገር ግን ቫይረሱ ሰውነታቸው መግባቱን ነው ኦሚክሮን የለወጠው ብለውናል። ለቫይረሱ የተጋለጡ ተከትበውም ቢሆን እንደ አቶ ወንደሰን ያሉ ሰዎች ለሌላ ሰው የማሳለፍ እድላቸው የቱን ያህል ከፍ ያለ ነው? ምንስ አይነት ጥንቃቄ ማድረግ ይችላሉ? ወላጅ ሊሆን ይችላል እህት ወንድም ሊሆን ይችላል። ቤት ውስጥ ያለ ሰው ይበልጥ እንዳይጋለጥ፣ ውጭም ሲሄዱ ሌሎችን እንዳያጋልጡ ምንድን ነው ፈጥኖ የሚመጣልን? የፊትና የአፍ መሸፈኛዎች እንብል ነው። የሚመክሩት ነገር ካለ የእርሶንም አጋጣሚ ቢጨምሩ ጥሩ ነው። አድማጮች ከፕሮፌሰር ብስራት ኃይለ መስቀል ጋር የጀመርነው ቃለ ምልልስ አልተቋጨም። በነገው ምሽት በሐኪሙን ይጠይቁ ፕሮግራማችን ይመለሳሉ። ለአሁኑ ግን ፕሮፌሰር ብስራትን ለጊዜያቸው አመሰግናለሁ። እግዜር ይስጥልኝ። አድማጮች አሁን ወደ አዲስ አበባና ቀናና ንጉሴ አክሊሉ ወርሃ የካቲትን ተንተርሶ በታሪክ ማስታወሻው ወደ 1966 የሚወስደውን ዝግጅቱን ይዞ ቀርቧል። አሁን የአዲስ አበባው መስኮት ተከፈተ። የዛሬ 50 ዓመት የ1966 ዓ ም አብዮት ሲፈነዳ፣ አይ የካቲት ስንቱ ገዛን፣ ስንቱ አሾፈብን ከአንቺ በፊት ተብሎ ነበረ። የካቲት ወር በመጣ ቁጥር የካቲት የንጉሠ ነገሥቱ መንግሥት የጠቅላይ ሚኒስትር አክሊሉ ሀብተወልድ ካቢኔ የፈረሰበት የገጠርን መሬት የሕዝብ ያደረገው አዋጅ የታወጀበት የ66ቱ አብዮት የተቀጣጠለበት በመሆኑ የካቲትን በልዩ ትዝታ ነው የምናስታውሰው። ያለምንም ደም እንከኗዊው ደም በቀና መንፈስ ኢትዮጵያ ትቅደም እየተባለም ተዘምሮ ነበር። የአሜሪካው ፕሬዚደንት ትራምፕ ወደ ሥልጣን እንደመጡ አሜሪካ ፈርስት አሜሪካ ትቅደም ብለው ነበርና በዚያን ሰሞን ኢትዮጵያ ትቅደም የሚለውን የስልሳ ስድስቱን አብዮት ቃል ስናስታውስ ነበረ። ኢትዮጵያን ኢትዮጵያ ትቅደም ያልኩት በቅርቡ በ89 ዓመቱ ከዚህ ዓለም በሞት የተለየው ጋዜጠኛ ከበዳኒ ነበረ። ኢትዮጵያ ድምፅ ሳዘጋጅ ኢትዮጵያ ትቅደም ብዬ መጀመሪያ ገጽ ላይ ያስቀመጥኩት ቃል አለ። ርሳ አንቀጹ ላይ ደግሞ ህዝቡ እንዳያወቅ ደርግ ሲመጣ ይህንን ተጠቅመውበት ኢትዮጵያ ትቅደምን ወደ ኢትዮጵያ ድምፅ። ኦልሬዲ አምስት ዓመት ሆኗታል ከተዘጋች። ደርግ ስመጣ ግን መንግስቱ ያቺን ማሳሻ ኢትዮጵያ ትቅደም ብሎ ተጠቀመበት። እንደ አጋጣሚ ኢትዮጵያ ትቅደምን ያወጣሁት እኔ ነኝ። ለሀገሬ መልካም ነገር ሰርቻለሁ ብዬ የምኮራበትን የማስብበት አንዱ ቃል ነው። ኢትዮጵያ ትቅደም የነገሥታቱ ዘመን ማንኛውም ኢትዮጵያ ትቅደም፣ ህዝቡ እንዲያ ነው ሰርቶ አነጋግሮኛል። ለምንድን ነው ኢትዮጵያ ስ ቅደም ያልከው? ብሎ አስረዳዋቸው። እኛ እናልፋለን፣ ኢትዮጵያ ግን ትዘልቃለች። የኢትዮጵያ ህዝብም ይዘልቃል። ለኢትዮጵያ ህዝብ መልካም ነገር ሰርተን ማለፍ አለብን። እያንዳንዱ ኢትዮጵያዊ ለሀገሩ መልካም ነገር ቢሰራ ኢትዮጵያ ቀደመች፣ ኖረች፣ በለጸገች ማለት ነው ብዬ አስረዳኋቸው። እግዚአብሔር ባርክህ፣ እኛም ይህንን ቃል ደግፈናል ወደነዋል፣ በርታህ ወርሃ የካቲት በመጣ ቁጥር የ1966ቱ አብዮቱ ጋር ደግሞ በዋናነት የሚጠቀሰው በዚያን ወቅት ተከስቶ የነበረው የወሎ ረሃብ እየተባለ ይጠራ የነበረው ነው። ንጉሠ ነገሥቱ ስለ ወሎ ረሃብ እስከ መጨረሻው ድረስ የሚያውቁት ነገር የለም የሚሉ ከእሳቸው ጋር አብረው እየተዘዋወሩ ዜና ይዘግቡ የነበሩ ጋዜጠኞች ከአንድም ሁለት አጫውተውኛል። ከነዚህ መካከል ወደ መጨረሻው ገደማ ረሃቡ እንደተከሰተ ጋዜጠኛ ከበዳ ኒሳ የወሎ ጠቅላይ ግዛት ልማት ዋና ስራ አስኪያጅ ተደርጎ ተሾሞ ስለነበረ የሆነውን ሁሉ ያውቃል። የንጉሠ ነገሥቱን ረሃቡን በወቅቱ ማወቅ አለማወቅም ይረዳል። እሱን አስመልክቼ ጠይቄው ነበረ። ዳኒሳ፣ ይህን የመሰለ የታሪክ መዘክር አቆይቶናል። በዚህ ምክንያት ብዙ መጻሕፍትም ተጽፈዋል። ንጉሠ ነገሥቱን እንደሚያውቁ ተደርጎ በእርግጥ ማወቅ ነበረባቸው። እሳቸው ኃላፊነት አለባቸው። ታሪኩን የዛሬ አስራ አምስት ቀን እንቀጥላለን። ደህና ሰንብት። ንብስ ያክሌሉን ለዝግጅቱ እናመሰግናለን። ውድ የራዲዮ መጽሔት አድማጮች ለምሽቱ ባቀናበር ናቸው ሆነ ለፕሮግራማችን ይስማማሉ ባላችኋቸው ርዕሰ ጉዳዮች ዙሪያ እንደተመቻችሁ እና በመደወል እንድትሳተፉ እንጋብዛለን። የዛሬውን ግን በዚሁ ቋጨን። የኢሜይል አድራሻችንን ለማስታወስ ሆርን አት ቪኦኤ ኒውስ ካም የስልክ ቁጥራችን 2 2 ዘጠኝ ዘጠኝ አራት ሁለት የውስጥ መስመር አሥራ አራት ነው። ወደ ስርጭታችን ማገባደጃ ማምራታችን ነው አሁን የቀረን የአሜሪካ ድምፅ ራዲዮ የአማርኛው አገልግሎት ዘወትር በየዕለቱ ከምሽቱ ሶስት ሰዓት እስከ አራት ሰዓት በ19 እና 25 ሜትር ባንዶች እንዲሁም በኢትዮ ሰዓት የሚያሰማውን የአንድ ሰዓት ዝግጅቱን እዚህ ላይ አበቃ። ነገ ሰኞ ከምሽቱ ሶስት ሰዓት ላይ በመደበኛ ስርጭታችን መልሰን እስከምንገናኝ የራዲዮ መጽሔት አዘጋጅና አቅራቢዎች ትዝታ በላቸውና አሉላ ከበደ በዚሁ ተሰናበትን። ሰላም፣ ደህና አደሩ።